ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ። የዛሬ እሁድ ሰኔ 8 2006 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂት ታዬ ነን። በዛሬ መስታወት የዓለም ዋንጫ ትውስታዎችና ትኩሳቶችን ይዘናል። የአለም ዋንጫ ለእኔ ልዩ ትዝታለኝ። ትዳር ባለቤቴን ያገኘሁት እዛ ነው፣ ኳስ በማየት ማለት ነው። ስዙ የኳስ ፍቅር አለሁ በጣም ያው፣ ዓለም ዋንጫ ባናልፍም፣ ያው ከድሮን ጀምሮ ኢትዮጵያውያኖች ስንባል የኳስ ፍቅር አለን እና ዋናው ደግሞ የኳስ ፍቅር ብቻ ሳይሆን ሕዝቡ ማግኘት የሚፈልገው ከእሱ ጋር ተሰብስቦ ደስታን ነው። በሌላ ዘገባችን በዚህ ሳምንት ለንደን ላይ በተካሄደው ወሲባዊ ጥቃት ይብቃ ጉባኤን የተመለከተ ዘገባ አካተናል። በዓለም ዙሪያ ጦርነት እየተካሄደባቸው ባሉ አካባቢዎች ያስገድዶ መደፈር ጥቃት ሰለባ የሆኑ ብዙዎችን አግኝቼ ያነጋግር ያለሁ። ሁሉም ማለት ይቻላል በተመሳሳይ አንድ ጥያቄ ነው የሚያቀርቡት የፍትህ በማህበረሰብ ያለመገለል ና ተቀባይነት የማግኘት መብት ታዋቂዋ አሜሪካዊት የፊልም ተዋናይት እና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ልዩ ተወካይ አንጀሊና ጆሊ የተናገረችው ነው። እዚህ በዋሽንግተን ዲሲ ደግሞ የቤት ውስጥ ጥቃትና የጦርነት ሰቆቋ ሰለባነት ከአፍሪካ በመጣው ማህበረሰብ ዘንድ በአይነቱ የመጀመሪያ እንደሆነ የተነገረለት ውይይት ተካሂዷል። ያው ግድ ሲሆን ያው ትደፍራ ያለሽ እንጂ ብዙ አመት ያው ተቸግሬ ነው የኖርኩት። ለመናገር ስለመፈራ እየተደበደብኩም እየኖርኩ ነበረ። ግን መጨረሻ ላይ በህይወቴ ላይ አደጋ ሲደርስ ነው ከቤት ልወጣ የቻልኩት ሁለት ልጆች ይዤ። የቤት ውስጥ ጥቃት ሰለባነት ተሞክሮዋን ለተሰብሳቢዎቹ ያካፈለች ኢትዮጵያዊት ቤት ድምጽ ነው የሰማነው። ዝርዝሩን ይዘናል። ደሳለይ መኮንን ዝግጅታችንን ሊመራ እንሆ ተሰይሟል። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ የዓለም ዜና እናሰማችሁ። እንደምን አምሽታችኋል! ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዩናይትድ ስቴትስ በኢራቅ የተከሰተውን የወቅቱን ቀውስ አስመልክቶ አንድ አውሮፕላን ጫኝ ግዙፍ ወታደራዊ መርከቧን ወደ ፋርሶ ባሕረ ሰላጤ እንዲንቀሳቀስ አዛለች። በፔንታገኑ ቃል አቀባይ ሪር አድሚራል ጆን ኪርቢ መግለጫ መሠረት መከላከያ ሚኒስትሩ ቻክ ሄግል መርከቡ ከሰሜን አረብ ባህር ወደ ሰላጤው እንዲንቀሳቀስ ያዘዙት በዚያ ያሉ አሜሪካውያንን ሕይወትና ፍላጎት ለማስጠበቅ ወታደራዊ አማራጭ ካስፈለገ በሚል ነው። መርከቡ በሌሎች ከባድ ተዋጊ አውሮፕላኖች የታጀበ ነው። የዩክሬኑ ውጭ ጉዳይ ሚኒስትር በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ ከባድ ሂስ ሰንዝረዋል። ይህ የሆነው የቃጫኙን አውሮፕላን መጣል የተቃወሙ ሰልፈኞች ኪቭ ውስጥ የሩሲያን ኤምባሲ እያጠቁ ባሉበት ወቅት ነው። ቁጡ ሰልፈኞቹ በዚሁ ወቅት የሩሲያን ሰንደቅ ዓላማ አውርደው የቦጫጨቁ ሲሆን መዝናኛ መኪኖችንም ገለባብጠው ሄደዋል። ተጠባባቂው የዩክሬን ውጭ ጉዳይ ሚኒስትር አንድሪ ዲሺስታ ሰልፈኞቹ ጥቃት ማድረስ እንዲያቆሙ ቢጠይቁም ስለ ሚስተር ፑቲን የሰጡት አስተያየት ግን ሁኔታውን ይበልጥ አባብሷል ተብሏል። ለአፍጋኒስታኑ አዲስ የፕሬዝደንት ምርጫ ህዝቡ ድምፅ እየሰጠ ነው። በሁለተኛው ዙር ምርጫ በእጩነት የቀረቡት አብዱላ አብዱላ እና አሽራፍ ጋኔ ናቸው። ጠቅላላ የምርጫው ይፋ ውጤት ከ15 ቀናት በፊት ሊታወቅ አይችልም ተብሏል። በዛሬው ምርጫ ሰባት ሚሊዮን አፍጋኒስታውያን ድምፅ የሰጡ መሆናቸውን ባለሥልጣናት አስታውቀዋል። የደቡብ የመን ባለሥልጣናት እንዳስታወቁት አንድ ጠመንጃ ታጣቂ የሕክምና ባለሙያዎችን ባሳፈረ አነስተኛ አውቶቡስ ላይ ተኩስ ከፍቶ ሰባት ሰዎችን ገድሏል፣ ከደርዘን በላይ የሚሆኑ ሌሎች አቁስሏል። ጥቃቱ በዛሬው ዕለት የደረሰውም ኤደን ከተማ ውስጥ ነው ተብሏል። ደህዋ አረባዊት ሀገር በነዳጅ ዘይት ምርቷ በከፍተኛ ደረጃ ከምትታወቀው ሳዑዲ አረቢያ ጋር የምትዋሰን ሲሆን የአልቃይዳ በአረብ ሰላጤ ዋና ምሽግ ናት። አልቃይዳ በአረብ ሰላጤ በዓለማችን አሉ ከሚባሉ ሙስሊም ነውጠኛ ቡድኖች አንዱ መሆኑ ይታወቃል። በመጨረሻም ስፖርት፣ በብራዚሉ የዓለም እግር ኳስ ዋንጫ ውድድር ትላንት ኮስታሪካ ከኋላ ተነስታ ሶስት ለአንድ በሆነ ውጤት ዩራጓይን በማሸነፏ ከፍተኛ ተደናቂነት አትርፋለች። ዩራጓይ ድንቅ ጎል አግቢዋን ሉዊ ሱዋሬዝን ባለማሰለፏ ለዚህ ውጤት መዳረጓ ታውቋል። ሱዋሬዝ ጉልበቱ ላይ በደረሰበት ጉዳት ገና እያገገመ ነው ተብሏል። በሌላው የዲ ምድብ ግጥሚያ የኢጣሊያው ማሪዮ ባሎቴሊ በቴስታ ያገባት ተደናቂ ጎል ቲሙ እንግሊዝን ሁለት ለአንድ አሸንፎ እንዲወጣ አስችሎታል። ቀደም ሲል ኮሎምቢያ ግሪክን ሦስት ለዜሮ ቀጥቷል። ትላንት ማታ ሌላው ትልቁና ተደናቂው ጨዋታ አፍሪካዊው የአይቮሪ ኮስት ቡድን የጃፓንን ብሔራዊ ቡድን ሁለት ለአንድ ያሸነፈበት ነው። ኮት ዲቯር ሁለቱንም ጎሎች በቴስታ ያገባው ታዋቂው ግባግቢ ዲዲር ሮግባ ተቀይሮ ከገባ በኋላ ባሳየው እንቅስቃሴ ነው። አሁን ከጥቂት ደቂቃዎች በፊት ባበቃው በዛሬው ስዊዘርላንድና ኤኳዶር ባደረጉት ግጥሚያ እኩል አንድ ለአንድ ቆይተው ባለቀ ሰዓት ስዊዘርላንድ ሁለት ለአንድ አሸንፎ ወጥቷል። የምሽቱ ዜና በዚሁ ይጠቃልላል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭት እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ አድማጮች። የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጅታ ዬና ከቆንጅታ ዬ ጎን የተሰየምኩት ሄኖክ ሰማግዜር ነን። በምሽቱ የመስታወት ዝግጅት የአለም ዋንጫ ትውስታዎችና ትኩሳቶች በሚል ርዕስ ከአዲስ አበባ የተላከልን ዘገባ የጾታ ጥቃት እንዲቆም ሁሉም ማህበረሰብ እንዲነሳ በዓለም ዙሪያ የተቀናጀ ጥረት እንዲደረግ በሚል የተሰናዳ ጉባኤ እዚህ ዋሽንግተን ዲሲ ውስጥ ደግሞ የቤት ውስጥ ጥቃትና የጦርነት ሰቆቃ ሰለባነት ከአፍሪካ በመጣው ማህበረሰብ ዘንድ በሚል በአይነቱ የመጀመሪያ መሆኑ የተነገረለት ውይይት ተደርጓል። በሌላ ዘገባ ደግሞ ዓለም አቀፍ የሰራተኞች ድርጅት አየለው በዚህ ባለፈው ሳምንት በዓለም ደረጃ የታሰበውን ለዕድሜ ያልደረሱ ልጆች በስራ መሰማራትን በመቃወም የሚካሄደው ትግል ዕለትን መሰረት በማድረግ በስራ የሚሰማሩ ልጆች ቁጥርን በመቀነስ ረገድ መሻሻል እንደታይ አስታውቋል። ዘገባ ይኖረናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁን አምሹ። በቅድሚያ ያለም ዋንጫ በዚህ በያዝነው ሳምንት የብራዚል የዓለም የእግር ኳስ ዋንጫ ተጀምሯል። እነ ሄኖክም አብደዋል። የእግር ኳስ እብደት ነው ያልሹ ቆንጂት፣ የእብደት ጉዳይ ከተነሳ የጨዋታው ትኩሳት ከተነሳ ታዲያ የኳስ አፍቃሪዎች የቻሉ ብራዚል ትኬት ቆርጠው በመጓዝ ሕዝብ በሚሰበሰብባቸው መሸታ ቤቶች ደግሞ በየቤቱም እንደዚሁ ተጠራርቶ ጎረቤቱ በዓለማችን ቁጥር አንድ የሆነውን የስፖርት ውድድር መከታተል ጀምሯል። ለመሆኑ የዓለም ዋንጫ ተወዳዳሪ ሀገሮች ለቡድናቸው ድጋፍ ሲሰጡ እንደ ኢትዮጵያ ለትንሽ ቡድኑ የብራዚል ትኬቱን ከመቁረጥ ሲጨናገፍ ደግሞ መጽናኛ ቡድኖች በየግሉ መርጦ ይህንን ውብ ውድድር ይከታተላል። በአዲስ አበባ ያለውን የዓለም የእግር ኳስ ዋንጫ ድባብ እስክንድር ፍሬው አሰናድቷል። እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በየአራት ዓመቱ የሚካሄደው የዓለም ዋንጫ ከፍተኛ ቁጥር ያለው ተመልካች በቴሌቪዥን የሚከታተለው ክንውን ነው። በአራት ዓመት አንድ ጊዜ የሚደረገው የዓለም እግር ኳስ ዋንጫ ኢትዮጵያውያን የእግር ኳስ አፍቃሪዎችና ሌላውም የህብረተሰብ ክፍል በትኩረት የሚከታተለው ክንውን ነው። የሀገሪቱ ቴሌቪዥን በቀጥታ የሚያስተላልፈው ይህ ውድድር በበርካታ ቤተሰቦች የሚታይ የወሩ ዋነኛ ትኩረት መነጋገሪያ ሆኖ መቆየቱም የተለመደ ነው። ዘንድሮም የብራዚሉ ተመሳሳይ ትኩረት እየሳበ ይገኛል። ዛሬ በአዲስ አበባ ያነጋገርኳቸው አስተያየት ሰጪዎች ሀሳብ ይሄን ነው የሚያጠናክር ነው። የተንቀሳቃሽ ስልክ ቴክኒሽያን መሆኑን የነገረኝ ዮሐንስ ሲርጋ የመጀመሪያው አስተያየት ሰጭ ነው። ያው ብራዚል ከሚደረገው ይልቅ እኛ ሀገር የሰቡ ስሜት እኛ ሀገር ነው ያለው። ከሀገሪቱ ይልቅ እኛ ሀገር ነው የመጫወታ ስሜት ያለው ማለት የሰቡ ጉጉት ለማየት ከእነሱ ሀገር ይልቅ እኛ ሀገር የሚዘጋጅ ነው የሚመስል ሰው ለማየት ያለው ጉጉት ማለት ነው። أنا <applause> أنا <applause> ያው ማለት ሁሉም ሰው አሁን አብዛኛውን ጊዜ ከእንትን ከሽያጭ አንጻር እንኳን አሁን ሰሞኑን አይተህ ከሆነ አዟሪዎች አንቴና ነው የተሸጡ እያየ ጊዜው የሚዞሩት አብዛኛውን ጊዜ የቴሌቪዥን አንቴና የቴሌቪዥን አንቴና። ያው አብዛኛውን ጊዜ ያው ሰው አብዛኛው ኢትዮጵያ ኢትዮጵያ ቴሌቪዥን የሚመለከተው ለኳስ ለምናምን ስለሆነ አብዛኛው ያው የአንቴና ከአንቴና ሽያጭ ራሱ መረዳት ትችላለህ። አብዛኛው ሰው እየገዛ እያየ ነው። ከብራዚሎቹ ከአዘጋጆቹ ከራሳቸው ይልቅ ኳሱ የሚዘጋጅ ይመስላል እያልከኝ ነው። የጨዋታው ድባብ እኛ አገር ያለን ይመስላል። የዓለም ዋንጫ በተለይ ከሌሎች ውድድሮችም ከሻምፒዮንስ ሊግም ከፕሪሚየር ሊግም ከሌላውም በተለየ ትኩረት ይስባል። አዎ በጣም ይስባል። ያው ማለት ያው አሁን እኛ ዓለም ዋንጫን እያየን ነው፣ ግን ያው የኛ ገር ባታልፍም ያው የአፍሪካ ሀገሮች ስላሉ፣ ያው ለምሳሌ ዛሬ ጨዋታ ካሜሮን አላት። ሁሉም ሰው በቡት የሚጠብቀው ያው ካሜሮን እንድታልፍ፣ ልክ እንደኛ ሀገር ነው የምንደግፈው። ያው ሰው እንድታልፍ ይጠብቃል። ያው ዘረኝነትም ስላለብን ጥቁሮች ስለሆነ ሁላችን በአፍሪካዊነታቸው ደግ ካነታችን ብቻ አንተ በግል ናይጄሪያን ትደግፋለ? ለምሳሌ የአፍሪካ ቡድኖች ሲባል ናይጄሪያን ሳይሆን እኔ ጋና ነው የደግፈው፣ ከድሮ ቀድሮ። ናይጄሪያን በምን ምክንያት ለምሳሌ ይህን ጥያቄ ለምን እንዳነሳዎት መቼም ይገባሃል። ተረድቻለሁ። ግን ያው ናይጄሪያ ያው በትክክለኛው መንገድ አላለፍም ለአለም ዋንጫ በሚለው የኢትዮጵያ ቡድን ማለፍ ነበረበት ከናይጄሪያ ይልቅ። እንግዲህ ናይጄሪያ በመጨረሻው ማጣሪያ የኢትዮጵያን ብሔራዊ ቡድን አሸንፎ ነው ወደ ዓለም ዋንጫ ያለፈውና የኢትዮጵያ ቡድን ነበር የሚገባው ማለፍ ብለት አስባለሁ ማለፍ ሚገባል ብዬ አስባለሁ። እንደ ሌላ ሰው ሀሳብ ብዙ ሰው እንደዛ ነው የሚያስበው። እንደ ራሴ ሀሳብ ግን ኢትዮጵያ ለዓለም ዋንጫ በእርግጥ በእኔ ሀሳብ አትመጥንም። ለምን ከዚህ በፊት ፕሮፌሽኑም የለንም ልምዱም የለንም። ናይጄሪያ ግን ብታልፍ የተሻለ ውጤት ይዛ መምጣት ትችላለች። ለምን ከዚህ በፊት ውድድር ውስጥ ነበረች። ስለዚህ በጨዋታ በልጠናቸዋል። በእርግጥ ስለዚህም በልጠናቸዋል ማለፍ ነበረብን። የሚገባን እኛ ነበረብን እያልክ ነው ግን ሞር ያው እነሱ ቢያልፍ ነው ተመራጭነት አንተ ውስጥ ው ከጓደኞችም አካባቢ ከምታየው አሁን በናይጄሪያ ላይ ያለው ነገር ምንድንነው የናይጄሪያን ብሔራዊ ቡድን በተመለከተ ሳይገባቸው እኛ ማለፍ ሲገባንና ያለፉት፣ ስለዚህ ናይጄሪያን አንደግፍም፣ ሌሎቹን የአፍሪካ ቡድኖች ግን ደግፋለን የሚል ስሜት ታነባለ አሁን ከምታየው አብዛኛው ሰው እንደዛ የሚል ሰውም አለው ግን አንዳንድ ጊዜ አለማገናዘብ ና ብዙ የእውቀት ማለት ይመስለኛል እንጂ ያው ኳስ ነው። ኳስ እስኮ ደግሞ ፌር ፕሌይ ነው። አጭር ወረ አለፉ ምንም አለፉም ዋናው ማለፋቸው ነው። እዚህ ላይ ለምሳሌ በአሁኑ እንግዲህ ኢትዮጵያ ውስጥ የሚዘጋጅ እስኪ መስል ድረስ ነው የሰው ስሜት ከብራዚልም በላይ ብለኛልና ምንድን ነው ምክንያቱ? ያው ህዝቡ የኳስ ፍቅር አለው በጣም ያው ዓለም ዋንጫ ባናልፍም ያው ከድሮን ጀምሮ ኢትዮጵያውያኖች ስንባል የኳስ ፍቅር አለ እና ዋናው ደግሞ የኳስ ፍቅር ብቻ ሳይሆን ህዝቡ ማግኘት የሚፈልገው ከሱ ጋር ተሰብስቦ ደስታ ነው። ሞስቶ ፎል ከኳሱ ይልቅ መደሱት ነው ከህዝቡ ጋር ተሰብስቦ ማየት የሚፈልገው ሰብሰብ ብሎ ማየቱ በራሱ የሚፈጥረው ነገር አለ። የራሱ የሚፈጥረው ለምን አብዛኛውን ጊዜ እንደዚህ አይነት ነገር የሚገኘው በኳስ ብቻ ነው። አብዛኛውን ጊዜ ተሰብስበ ልታገኝ የምትችለው ነገር ይሄ ነው። ያው አብዛኛው እሱን በእንደዚህ አይነት ነገር መንገድ ብቻ ስለሚፈጥር ያው ሰው እሱ ነው የሚፈልገው አንድ ሌላ ልጅ ሳናገር ቅድም ምናለኝ የፕሪምየር ሊግ የእንግሊዝ ፕሪሚየር ሊግ ማለት ነው። ከዓለም ዋንጫ የበለጠ ትኩረት ይስባል። የዓለም ዋንጫ ትኩረት ይስባል ግን እንደ ፕሪሚየር ሊግ ሆን። ምክንያቱም የሚያዋጣን ፕሪሚየር ሊግ ነው። ዓለም ዋንጫ በአራት አመት አንድ መጥቶ መሄድ ነገር ነው አለ። በዚህ ትስማማለን። ያው አይኔ በዚህ አልስ። ለምን ፕሪሚየር ሊግ ብዙ አልመለከትም? ፕሪሚየር ሊግ ይህ ግን አለም ዋንጫ ግን ላይክ ዋንስ ለላፍ ታይም ላይክ አብዛኛው ሰው አንዴ ላይው የሚችል ማጋጣሚ ነው። ለምን በየአራት አመት ሰው ይሞታል፣ ይወለዳል። ከስንት ጊዜ አንዴ የሚመጣ ሰው ነው። ጓግተ ነው የምትመለከተው። ካለፈክም አለፈክም ነው። ፕሪሚየር ሊግ ግን ያው የአንድ ተጫዋች አመታዊ የሚያደርገውን ነገር ነው የምትመለከተው። ይሄ ግን የአራት አመት ለውጥ ነው አብዛኛውን ጊዜ ነው። ተጫዋቾች ራሱ ደግሞ አይጫወትም። አዳዲስ ተጫዋቾች ነው የምታዩ። ኢን ፕሪሚየር ሊግ ለመፈጠር የአለም ዋንጫ በጣም ጠቃሚ አለ። አሁን አለም ዋንጫ አዳዲስ ተጫዋቾች ታይተ ወደ ፕሪሚየር ሊግ የሚገቡት። ኢትዮጵያውያን ኢትዮጵያውያን ደጋፊዎች ማይክሮ ኳስ ተመልካቾች የሚደግፏቸው ቡድኖች አሉ፣ ብሄራዊ ቡድኖች። ከዚህ ቀደም ለምሳሌ የብራዚል ቡድን በጣም ይደገፍ ነበር ይባላል። ባለፉት ያለፉትን ታሪኮች ስናስብ ማለት ነው። ጀርመንን የሚደግፉ ነበሩ ይባላል። አሁን ግን ድጋፉ የተበታተነ ነው ማለት ይቻላል። አንተ ከምትታዘበው አብዛኛው ይህንን የሚባል ነገር የለም። ሁሉም የተለያየ ቡድን ነው የሚደግፈው። አዎ፣ ያው ሁሉም እስካሁን ድረስ ያው አብዛኛውን ጊዜ ያው ያለፈ አመት ያለፈው አለም ዋንጫ ስፔን ነው የበላቸው ሰው ያው ስፔን ነበር ተብሎ የታሰበው ያው ግን ከተጫዋቾቹ አቋም አንጻር የወረደ ስለሆነ አሁን ግምቱ ለብራዚል ነበር እስከ ትናንትና ማታ ድረስ የተሰጠ ግን እንደ ትናንትና የጨዋታ ፐርፎርማንሳቸው ትንሽ ወረድ ብለው ብሎ ስለተገኙ ያው ቀጠሉ አርጀንቲና ነው እንግዲህ አሁን ሰው የሚያስበው አርጀንቲና ይበላል ተብሎ ነው። በአሁን እንደው ከመደገፍ አንጻር ለምሳሌ በፊት የነበሩ ኳስ ተመልካቾች ሲናገሩ፣ በፊት ብዙ ኢትዮጵያውያን በቃ የጋራ አቋም በሚመስል መንገድ ብራዚልን የደገፉ ነበር ይባላል። የብራዚል ብሔራዊ ቡድን የተወሰነ ጊዜ ደግሞ ጀርመንን የሚደግፍ ትውልድም ነበር። አሁን ባለው ሁኔታ ግን እነዚህ ቡድኖች የበለጠ ይደገፋሉ ማለት ይቻላል ወይስ የተበታተነ ነው? የተወሰነ ሰው የተወሰነ ቡድን ይደግፋል፣ የተወሰነ ሰው ያው እንደዛ ማለት ይችላል። ግን ያው በአሁኑ ሰዓት ያው ሰው ውሱን ነገር ላይ ፎከስ እያደረገ አይደለም። ኳስ ኳሱን ለመዝናናት ነው እያየ ያለው እንጂ ለመደገፍ አይደለምን። ያው ከኑሯችን አኳያ ይልቅ ሰው ከእንትኑ ፎከስ አያደርግ። ለምን በኢኮኖሚ አንጻርም ሰው ውሱን እያሰበ ለመደሰት ብቻ ያን ነገር ለመርሳት ሲል ብቻ ነው የሚመለከተው እንጂ ስሜቱ ኖሮት አለ ደጋፊ አይደለም። ግን ነገሮችን ለመርሳት ሲል ነው የሚመለከተው። አንተ በግል የትኛው ብሔራዊ ቡድን ደጋፊ ነህ? እኔ በግል የጣሊያን ደጋፊ ነኝ። ጣሊያን እንግዲህ ቅዳሜ ነው የመጀመሪያ ጨዋታውን የሚያደርገው ከእንግሊዝ ብሔራዊ ቡድን ጋር። ውጤቱ ምን ይሆናል ብለህ ተገምታለህ? አይሮኑ ላይ አንድ እኩል ይወጣሉ ያስባሉ። በጣም ነው የማመሰግነው። ስለ ጊዜ ሽኝ፣ አመሰግናለሁ። በዚሁ የዓለም ዋንጫ ጉዳይ ላይ አስተያየት የሰጠኝ ሌላው ወጣት ራሱን በማስተዋወቅ ይጀምራል። እኔ ጸጉር ማያ ስራ ላይ ነው። ሰው እንደሚለው ከአንገት በላይ ስፔሻሊስት። ማን ለበልስ? እኔ አለማየሁ መከተል ይባላል። አይነህ ድክምክም ብሏል። ምንድን ነው ምክንያቱ? ምሳሌ ስለነበር እረፍት ማስፈት ገኛል እኔ ኳሱ መስሎኝ ነበር ሰባት ሰዓት ነው ያለቀው። በአጋጣሚ ምስል ሊሆን ይችላል። ሰባት ሰዓት ነው የተኛት። ፕሪሚየር ሊግ ልታይ ትችላለ ሻምፒዮንስ ሊግ ሌላ የዓለም ዋንጫ የት ጋ ነው የምትመድበው አንተ አለም? ዋንጫን እንግዲህ ያው አለም አቀፍ እንደመሆኑ መጠን አለማንጫ እንደ ዓለም ዋንጫነቱ ዓለምን እንደሚመክል ነገር ያናህል ነው ጀመ እናም ያው ሰዓቱ ነው እንጂ ትንሽ ሁሉን ነገር ብከታተለው ደስ ይኛል። ትንሽ የሰዓቱ ጉዳይ ግን ያው ሁሉን ነገር ለስ እንከታተሉ አልቻልንም። ቢያንስ አራት ሰዓቱን እንከታተላለን። ከዛ በተረፈ ያው ያለውን ሂደት ደግሞ ያው ወደ ግዛ ግማሽ ፍጻሜዎች ሲገቡ እሱ ልናይ እንችላለን። ሰዓቱ ስትል ለምሳሌ አንዳንድ ጨዋታዎች አንድ ሰዓት ላይ ያሉ በኢትዮጵያ ሰዓት አቆጣጠር ከምሽቱ ማለት ነው፣ አራት ሰዓት ላይ የሚካሄዳል። አምስት ሰዓት ላይ ሰባት ሰዓት አለ፣ ከዛም በኋላ የሚካሄዳል እሱም ማለት ነው እሱም ማለት ስለዚህ ከሚካሄዱ የእግር ኳስ ውድድሮች ሁሉ የዓለም ዋንጫ የበለጠ ትኩረት ይስባል እያልክ በጣም በጣም ከፕሪሚየር ሊግ አይበልጥም። ግን ያው ቢሆንም ዓለም ዋንጫ ሀገርነትን ስለሚወክል ያ ፍክክር ደግሞ ምን ያህል ተጫዋቾች ለሀገራቸው ምን ያህል ትንሽ እንትን ክብደታ እያሰጡት እንደሆነ በአሁኑ ሰዓት የሚገመት ይመስለኛል በአሁኑ ሰዓት ፕሪሚየር ሊግ ይበልጥባል። አንተ ለምሳሌ ፕሪሚየር ሊግ ማ እንግሊዝ ፕሪሚየር ሊግ ማለት ነው። አዎ አዎ፣ ኳሶን እዛ ላይ ጥበቡን፣ ሁሉን ነገር የምናየው እዛ ላይ ነው። ግን ያው እዚህ ላይ ደግሞ ያው ለሀገራቸው ብዙ ተጫዋቾች ይናል እንትን ስለማይሰጡ ምናልባት ይገመታል ብዬ የምንጠበቀው በአሁን ሰዓት ብራዚል ላይ የሚካሄደው ነው። የትኛዎቹም ቡድኖች ነው የበለጠ አንተ የምትደግፈው ወይ እነማን የተሻለ ውጤት ያመጣሉ ልትገምታለህ? በዚኛው ዋንጫ አሁን እንኳ መገመት በጣም ተፎካካሪ ናቸው ሁሉም። አሁን በፊት ስፔና እየላ ነበር በአንድ ከሶስት አራት አመት በፊት እንደዛ የምትገመት ነበረች። ከአንዴ ምለ ይመስላል ግን ያው አሁን ስፔን አሁን ጀርመንም ያሰጋል። ያው ብራዚልም ብራዚል ነው። ጣሊያኖችም ትንሽ እነዚህ እነዚህ ነው የመሳሰሉት እና ስፔን እናካተን ያው ክርክር ውስጥ ይገባሉ ብዬ እገምታለሁ። የበለጠ የምትደግፈው የትኛውን ቡድን ነው አንተ? የትኛው ቡድን ደጋፊ ነው? እኔ ፊት ሆላንድ ነበርኩ። አሁን ግን ያው ባለፈው ሲሸነፍ ትንሽ ቅሬት ስላለኝ በቃ ትንሽ ወደ አሁን ወደ ስፔን ነው። ያው ብዙ ተጫዋቾች ደግሞ ፕሪሚየር ሊግ ላይ ወይም ባርሲን እንትን ላሊጋ ላይ ስለምናያቸው እዛ ላይ ነው ትንሽ ስፔን ቢበላው አሁን ደግሞ ደስ ይለኛል። ከአፍሪካ ቡድኖችስ? ከአፍሪካ ጋና ጋና ደስ ትለኛለች። ተጫዋቾቹም ያው ትንሽ ፖቴንሻል ያላቸው ቢወጡ እነሱ ናቸው። ትንሽ ያቅም እንትንም ስላላቸው ልምዱም አለ። ግን አራት ውስጥ ቢገቡ ደስ ይለኛል። ናይጄሪያስ? ናይጄሪያ እንደ ሀገር እንደ ሀጉር ጥሩ እንትን አላት፣ ግን እንደ ውጭ ላይ ደግሞ ትንሽ ያልሆነ ነገሮች ተገብተን ያው እኛንም ቅሬታ ስለፈጠረብን የኢትዮጵያ ቡድን የተደናቀፈበት በናይጄሪያ ምክንያት ስለሆነ ነው። የማለፍ ድሉ ጠማለፍ ድሉን ያው በጥበብ አሸንፈናል ማለት ይቻላል። ሳናንስ ጨዋታ በሁሉ ነገር ሳናንስ፣ በጥበብ አሸንፈናል ያው በብልጠት ያቺ ናት እንጂ ናይጄሪያም ጥሩ ቡድን ነው። ከዚህ በፊትም ባለፈው ብዙ ዓመታት ውስጥ በምናያቸው እንትኖች ውስጥ ጥሩ ተፎካካሪ ነበሩ። በምን ፒኬሌ በምን በነበሩ ሰዓት ማለት ነው። አሁን ግን ያው አዲስ ተጫዋቾች ስለሆኑ ብዙም እንትናቸውን ስለማናቅ ቢያልፉልን ደስ ይለናል። እንግዲህ የኢትዮጵያ ብሔራዊ ቡድን ለትንሽ ነው የቀረው ማለት ይቻላል ከዓለም ዋንጫ። ከናይጄሪያ ይልቅ የኢትዮጵያ ቡድን ማለፍ ነበረበት ብለህ ታስባለህ አንተ? አዎ አለምን ትንሽ ትኩረት ተሰብናበት ምክንያቱም እንደው ማን ይገባው ነበር ማለት ከሁለቱ ብለ ማለት ነው የሚገባው ያው ምንም ቢሆን ሀገሬን ማስቀደም ኢትዮጵያ ብታል ነበር ይገባቸውም ነበር። ከፉክክሩ አንጻር ሁለቱንም ጨዋታዎች አይተሃል ከናይጄሪያ ጋር የተካሄደ ከፉክክሩ አንጻር እነሱ በጣም አክብደውን ነበር ያዩ። በወቅቱ ያው መቼም እድል ሆነችና ያቺ ኳስ ያው ችሎታም ተጨምሮበት አሸነፉን እንጂ በጣም አክብዶን እነሱም አይተው ነበር። እኛም ደግሞ በጣም ተዘጋጅተንበት ነበር ወቅቱ ማለት ነው ቢያልፉ ደስ ነበር። የዓለም ዋንጫ ቤተሰብ፣ ጓደኛን የሚያሰባስብ ማህበራዊ ግንኙነትን የሚያጠናክር ተመራጭ የጊዜ ማሳለፊያ የሚሆንበት አጋጣሚም ብዙ ነው። የዛሬ አራት ዓመት በደቡብ አፍሪካ የተካሄደው የዓለም ዋንጫ በአዲስ አበባው ሚሊኒየም አዳራሽ በትላልቅ ስክሪኖች ይታይ ነበር። ትኬት ቆርጠው ጥሩ ጊዜ አሳልፎ ይመጡ ከነበሩት የዚያን ጊዜ ተመልካቾች አንዷ ያኔት ጌቱ፣ ትዳር ያገኘሁት በዚያ የዓለም ዋንጫ ምክንያት ነው ትላለች። የዓለም ዋንጫ ለእኔ ልዩ ትዝታለኝ ትዳር ባለቤትን ያገኘሁት እዛ ነው። ኳስ በማየት ማለት ነው። የዛሬ አራት ዓመት ስትኝ ነበር ደቡብ አፍሪካ በተካሄደው የዓለም ዋንጫ ጊዜ እና እዛ የተዋወቅ ነው። ጋናና አሜሪካን የተጫወቱ በደስታ ጋና ስታሸንፍ እየጨፈርም ማለት ነው። ከዛ በቃ አሁን የዓለም ዋንጫ ልዩ ትዝታ አለው። እዛ አንቺ ከነማን ጋር እየተመለከትሽ ነበር? ዘርዘር አድርገሽ ነገሪኝ። የአሁኑ ባለቤትሽ ከማ ጋር እየተመለከተ ነበር? እንዴት ታዋወቃችሁ? እሱም ከጓደኞቹ ጋር እያየ ነበር። እኛም እኔም ከጓደኞቼ ጋር እያየው ነበር። ከዛ በአጋጣሚ አተተዋወቅን። ከዛ በኋላ ሁሌ ሚሊኒየም አዳራሽ እየገባ እናያለን ኳስ ይሄው ለዚህ በቃ ማለት ነውና፣ ዓለም ዋንጫ ለኔ ልጅ ትዝታላት። ባል የሰጠሽ ዓለም ዋንጫ ነው ማለት ነው? አዎ ዓለም ዋንጫ ትዳር የሰጠኝ ልጅ የሰጠኝ የዓለም ዋንጫ ነው። አሁን አራት አመታችን ደግሞ በሚገርሙ ሁኔታ እናከብራለን። ስለዚህ ልክ የዓለም ዋንጫ በሚጀመርበት ሰሞን፣ በሚካሄድበት ሰሞን ነው የምታከብሩት? አዎ፣ የተዋወቃችሁበትን ቀን ማለት ነው? የተዋወቅንበትን ቀን ማለት ነው፣ እንደዛ ነው። ስለዚህ አንቺ አሁን የአለም ዋንጫ ደረሰ፣ ሊከፈት ነው ሊጀመር ነው ሲባል ሌሎቹ ያው ጨዋታውን ለማየት በመጓጓት ነው የሚጠብቁት። አንቺ ግን በተለየ መንገድ ያንን ሁኔታ ያስታውሰሻል ማለት ነው። ያስታውሰኛል። እንደገና ሚሊኒየም አዳራሽ ገብተን ለማየት በጣም ጓግተናል። እዛ ቢኖር ደስ ይለናል፣ እንድንገባ ማለት ነው። እንግዲህ የዛሬ አራት አመት ሚሊኒየም አዳራሽ ትኬት እየተቆረጠ ሰው ተሰባስቦ ያይ ነበረ። አሁንም ያ ሁኔታ ቢፈጠር ጥሩ ነው እያልሽ ነው? ደስ ይለኛል፣ በጣም ህዝቡም እዛ ሲያይ በጣም በስሜትና በደስታ ነው። ለየት ያለ ሁኔታ ነበር። መናየ ደስ ይላል በጣም። ሌሎቹም ትዳር እንዲያገኙ ያስችላቸዋል ያልሽ፣ ሌሎችም እዛው ትዳር እንዲያገኙ። ሌላው አስተያየት ሰጪ ሚያሚ ሽፈራው ከመክፈቻው የብራዚልና የክሮሻ ጨዋታ ጀምሮ በዚህ ዓለም ዋንጫ የሆነውን በትኩረት ትከታተላለች። እኔ ያየሁት እንኳን ብቻዬን ነው። ባለቤቴ አዳር ነበረ። ብቻዬን ያየሁት እና ሳየው በጣም ነው። ከዝግጅቱ ጀምሮ ደስ የሚል ነገር ነው ያላቸው እና ጨዋታ ላይ ደግሞ ስትሄድ ኔይማር የሰራው ስራ አንድ በጣም አናዶኛል። የዱላ ነገር አለው እና ክሮሺያኖች በጣም ደስ ይላሉ። ጨዋታቸው በጣም አሪፍ ነው። ስለዚህ መክፈሻው ላይ የክሮሺያ ደጋፊ ነበርኩ። ያልች ነው መጀመሪያ። አይ እኔ ብራዚልን ነው የምወደው፣ ግን ለማን አደላው ጨዋታቸው። እኔም ያልኩት መጀመሪያ ለተጫወተ ነበር ያልኩት። ጨዋታቸውን ሳ በጣም ደስ ብሎኝ ነበር። ከዛ ግን ገልበጣልኩና ሳያቸው በቃ እነሱ እየተጠቁ መጡ። ያውም ከረፍት በኋላ ባለው ማለት ነው። ከዛ ወደነ ብራዚል አደላሁኝ። ከዛ በቃ እነሱ በጣም ወደድኳቸው እና ክሮኤሽያንም በጣም ወዳቸዋለሁ። በፊትም በነበራቸው የተሸነፉ ጊዜ እኔ በጣም ነው የማደንቃቸው። ባለቤቴም ያደንቃቸዋል። እነሱ ለስፖርቱ ባላቸው ጥልቅ ፍቅር፣ ለውድድሩ በሚሰጡት ትኩረት፣ በግልጽ በሚያሳዩት ልዩ ስሜትና በቂ በሆነ እውቀት ኢትዮጵያውያን ስለ እግር ኳስ ሲናገሩ አይሰለችውም። ተጨማሪ አስተያየቶችን በቀጣይ ዝግጅቶች ለማቅረብ ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዚህ በዋሽንግተን ዲሲም ከተለያዩ የዓለም አካባቢዎች የሆኑ የከተማይቱ ነዋሪዎች ተሰባስበው ውድድሮቹን በሚከታተሉባቸው ስፍራዎች ሄኖክ ተገኝቶ ድምጽ ሰብስበዋል። በዋሽንግተን ዲሲ የስፖርት መሸታ ቤቶች ለዓለም ዋንጫ ውድድር ዝግጅቶቹ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ብለው ነው የሰነበቱት። ቤቶቹ በዓለም ዋንጫ በዓለም ባንዲራዎች አሸብርቀው አስተናጋጆቻቸው ብራዚል 2014 የሚል ቲሸርቶች ለብሰው ሽር ጉድ ሲሉ ቤቱም ግጥም ብሎ ሞልቶ ነው የሰነበቱት። በተለይ የመክፈቻ ዕለት በዋሽንግተን ዲሲ የሚገኙ የብራዚል ደጋፊዎች ቢጫና አረንጓዴ ማሊያቸውን ለብሰው ፊታቸው ላይ በብሔራዊ ሰንደቅ ቀለም አሸብርቀው ኦሌ ኦሌ ሲሉ ነው ያመሹት። እንግዲህ ከእግር ኳስ ውድድሩ አለፍ ስንል ጠንከር ያለና በተለይ ወጣቶችን በተለይ ሴቶችን የሚመለከት ጉዳይ ነው። ቁም ነገርን መጨበጫ ነው የመስታወት ዝግጅትና ወደዛ ውይይት እናልፋለን። አንድ ሁለት ዝግጅቶች ላይ ነው የምናተኩረው በተከታታይ አሜሪካዊቱ የፊልም ተዋናይ አንጀሊና ጆሊ ከሌሎች ጋር በመሆን ያስተባበረችው የለንደኑ ጉባኤ ጦርነት ባለባቸው አካባቢዎች የሚፈጸሙ የወሲብ ጥቃቶችን ምርመራ አስመልክቶ አዲስ ዓለም አቀፍ ደንብና ሥርዓተ ሂደት አስተዋውቋል። የጉባኤው ዓላማ ግጭቶች ባሉባቸው አካባቢዎች በሚፈጸሙ አስገድዶ የመድፈር እና ሌሎች ወሲባዊ ጥቃቶች ዙሪያ በተለመደው የመቀጣጫ ባህል ላይ ያተኮረ ነው። የቪኦኤው ሄንሪ ሪጅዌል ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ሌጅላ ዴመን የባልካኑ ጦርነት ክፉኛ ተጧጥፎ በነበረበት ወቅት ስለ ተፈጸመው ለጉዲፈቻ የተሰጠችበት ሁኔታ ከወላጆቿ በተረዳችበት ወቅት የአስራ ስምንት ዓመት ልጅ ነበረች። ሌጅላ ዩጎዝላቪያን የከፋፈለው ውጊያ እየተካሄደ በነበረበት እንደ አውሮፓውያን የዘመን አቆጣጠር በ1992 የገና ዕለት ነው ሳራይቮ ከተማ ውስጥ የተወለደችው። አዲስ የተወለደችውን ሕፃን ዘጠኝ ወር በማኅፀኗ የተሸከመቻት እናት ማየት አልፈለገችም። ለምን? ሊሆን የማይችል የሚመስለውን የዚህን እንግዳ ሁኔታ ምንነት ግን ልጅላ ታስረዳለች። የቦዝኒያ ተወላጅ የእስልምና እምነት ተከታይ የሆነችው እናቴ በኃይል ማጎሪያ ውስጥ በተደጋጋሚ ያስገድዶ መደፈር ተፈጸመባትና እኔን ጸነሰች። በኋላም በሳራይቮ ቦስኒያ ማዕከላዊ ሆስፒታል ውስጥ ተወለድኩ። በለንደን ያደገችው ሌጅላ በተወለደችበት ወቅት ሁኔታውን የሚያሳይ የቪዲዮ ፊልም ያነሱ የነበሩ ባልና ሚስት ናቸው በጉዲፈቻ ወስደው ያሳደጓት። በጊዜው ቦስኒያ ላይ ይዘንቡ የነበሩ ጥይቶች ካባሩ፣ በሰፊው ተከፍተው የነበሩት የጠመንጃ አፈሙዞች ከተዘጉና የእሩምታው ድምፅ ካቆመ ረዥም ጊዜ ቢቆጠርም የጦርነቱ ጠባሳ ያሳረፈው አሻራ ግን አሁንም አልጠፋም። ቦዝኒያ ውስጥ ከተፈጸሙት ቁጥራቸው እጅግ የበዙ ያስገድዶ መድፈር ጥቃቶች ወንጀለኛው ከሕግ ፊት የቀረበባቸው አስራ ሁለቱ ብቻ ናቸው። የወላጅ ና ቴን ገጠመኞች የመሰሉ ፍትህ የተጓደለባቸው ጥቃቶች እና እርሷን ለመርዳት አንዳችም የተደረገ ነገር ያለ ያለመኖሩ ይገኙባቸዋል። ሌጅላ አሁን ግጭቶች ባሉባቸው አካባቢዎች ለሚፈጽሙ ወሲባዊ ጥቃቶች ማብቂያ ፍለጋ ብታለመውና ለንደን ውስጥ እየተካሄደ ባለው ዓለም አቀፍ ጉባኤ ተሳታፊ ከሆኑ ድርጅቶች አንዱ በሆነው ዋር ቻይልድ በተሰኘው የበጎ አድራጎት ድርጅት ውስጥ ትሰራለች። የጉባኤው አስተባባሪዎች ከትላንት በስት ያውሏቸው ጦርነት ባለባቸው አካባቢዎች የሚፈጸሙ የወሲብ ጥቃቶች ምርመራና የመረጃ አሰባሰብን አስመልክተው አዲስ ዓለም አቀፍ ደንብና ስርዓተ ሂደት አስተዋወቁ። እውቋ ተዋናይ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ልዩ መልእክተኛ አንጀሊና ጆሊ አዲሱ ደንብ በተዋወቀበት በዚህ መድረክ ስለ ፍትህ ጥያቄ አጽንዖት ሰጥታ ተናገረች። ስ ባለም ዙሪያ ጦርነት እየተካሄደባቸው ባሉ አካባቢዎች ያስገድዶ መደፈር ጥቃት ሰለባ የሆኑ ብዙዎችን አግኝቼ አነጋግሬያለሁ። ሁሉም ማለት ይቻላል በተመሳሳይ አንድ ጥያቄ ነው የሚያቀርቡት የፍትህ በማህበረሰብ ያለመገለልና ተቀባይነት የማግኘት መብት፣ ዘለቄታ ያለው ኑሯቸውን ማሻሻል የሚያስችል ድጋፍና የጤና አገልግሎት አቅርቦት የማግኘት ከሁሉም በላይ ግን በደል የፈጸሙባቸው ወንጀለኞች ከሕግ ፊት ቀርበው ተጠያቂ ሲሆኑ የማየት መብታቸው መረጋገጥ ናቸው። ይህንን ነው የሚጠይቁት። የመብት ተሟጋቾች በበርካታ የአፍሪቃ ሀገሮች በጠላትነት በሚተያዩ ወገኖች መካከል የቅጣት ደረጃ ከፍተኛ ከመሆኑም በላይ እንደ ዲሞክራሲያዊ ኮንጎ በመሳሰሉ አገሮች አስገድዶ መድፈርን እንደ ውጊያ መሳሪያነት መጠቀም በስፋት የሚዘወተር ልማድ እየሆነ መጥቷል። ሄለን ካዚንዋ አይኤስአይኤስ ዓለም አቀፍ የባህል ልውውጥ የተባለውና አስገድዶ የመድፈር ወንጀል ለተፈጸመባቸው ሴቶች የሕክምናና የስነ ልቦና ድጋፍ የሚሰጠው የበጎ አድራጎት ድርጅት የኡጋንዳ ዲሬክተር ናቸው። Most times when women are raped, their, their families, and especially their husbands, they reject them. So they ብዙ ጊዜ ሴቶች የመደፈር ጥቃት ሲፈጸምባቸው ቤተሰቦቻቸው በተለይም ደግሞ ባለቤቶቻቸው ይርቋቸዋል፣ ይሸሿቸዋል። እናም እንደ መደበትና ለመሳሰሉት ከፍተኛ የስነ ልቡና ሁከቶች፣ የማስታወስ ችሎታን ማጣትና፣ አንዳንዴም ራስን የማጥፋት ሀሳብ ማውጣትና ማውረድ ለሰፈነበት ሁኔታ ይጋለጣሉ። አልፎ አልፎም ዘግናኙን በደል የፈጸሙባቸውን ሰዎች አንዳችም ጥያቄ ሳይቀርብባቸውና እንደ ፈለጉ ሲዘዋወሩ ያያቸዋል። ከቅርብ ጊዜ ወዲህ ሁነኛ የፖለቲካ ይዞታ መሻሻል በሚታይባቸው በርማን በመሳሰሉ አገሮች ጭምር ሁኔታው አሁንም የከፋ ገጽታ ያለው መሆኑን የመብት ተሟጋቾች ያመላክታሉ። አዲሱ ዓለም አቀፍ ደንብ ወይም ፕሮቶኮል ግጭቶች ባሉባቸው አካባቢዎች ባለጋራን በመቅጫ መሳሪያነት ጭምር ለጥቅም እየዋሉ ያሉትን አስገድዶ የመድፈርና ሌሎች የወሲባዊ ጥቃቶች እንደፈቀዱ የመፈጸም ልማድ ማብቂያ ያበጅላቸዋል የሚል ተስፋ እንዳሳደረባቸው የጉባኤው አስተባባሪዎች ይናገራሉ። በጉባኤው የተካፈሉ የበርካታ አገር ሚኒስትሮችም በነኚህ ቀናት በአዲሱ ደንብ እቅድ ዙሪያ ሞቅ ያለ ውይይቶችን እያካሄዱ ነው። አሉላን ለዘገባው እናመሰግናለን። በተከታዩ ዘገባ የቤት ውስጥ ጥቃትና የጦርነት ሰቆቃ ሰለባነት ከአፍሪካ በመጣው ማህበረሰብ ዘንድ በሚል በአይነቱ የመጀመሪያ መሆኑ የተነገረለት ውይይት በዚህ በዋሽንግተን ዲሲ ተካሂዷል። ቆንጂታዬ በስፍራው ተገኝታ ተከታትለዋለች። እዚህ ዋሽንግተን ዲሲ ውስጥ ደግሞ ባለፈው ረቡዕ አንድ ስብሰባ ተካሂዶ ነበር ከአህጉረ አፍሪካ የተለያዩ ሀገሮች ፈልሶ በዚህ በዩናይትድ ስቴትስ በሚኖረው መጤው ማህበረሰብ ውስጥ የቤት ውስጥ ጥቃትና በጦርነት ውስጥ አልፎ በመጣው ማህበረሰብ ዘንድ የሚታዩ ችግሮች ምን ይመስላሉ? መፍትሄዎቻቸውስ? ያሉትስ አገልግሎቶች ምንድናቸው? በአግባቡ ለመጠቀም እንዲቻል ምን መደረግ አለበት? በሚለው ዙሪያ የተወያየ ስብሰባ ነበር። የአፍሪካ ማህበረሰብ በጠቅላላ በመመልከት ረገድ በአይነቱ የመጀመሪያ እንደሆነ የተነገረለትን ይህንን ስብሰባ ያዘጋጀው ዘ ፐርሰን ሴንተር የሚባልና በዚህ በዋሽንግተን ዲሲና በሜሪላንድ የሚሰራ አካል ሲሆን ይህ ድርጅት የተቋቋመው በማህበረሰቦች ውስጥ የሚሰሩ አካላት አማካይነትና አሁን ስራ ላይ ባሉት የአገልግሎት ሰጪ ክፍሎች መካከል ትብብር በመፍጠር ስለቤት ውስጥ ጥቃትና ለሰለባዎች ስለሚሰጡ አገልግሎቶች ግንዛቤ ማስጨበጥና አገልግሎቶቹን ማሻሻል አንዱ ነው። ከተለያዩ ሀገሮች በተለያየ ደረጃ በጦርነትና በተያያዥ የሰቆቃ ሁኔታዎች ውስጥ አልፎ የመጣው ማህበረሰብ ያ ተመክሮ በህይወት ውስጥ የሚያደርሳቸውን ተጽዕኖች፣ ምንስ አይነት እርዳታ ሊያገኝ ይችላል፣ እነዚህን ሁሉ በተመለከተ ማስተማር፣ የሕክምናም ሆነ ሌሎች አገልግሎቶችን የሚያገኝበትን መንገድ ማመቻቸት ተልእኮ መሆኑን መስራቾቹ አስረድተዋል። የጦርነት ሰቆቃ በማህበረሰቦች፣ በቤተሰቦች ከትውልድ ወደ ትውልድ ዘልቆ ስለሚያደርሰው መጠነ ሰፊ ጉዳት ያስረዱ ኤክስፐርትም ነበሩ በስብሰባው ላይ። ይህን ስብሰባ ያዘጋጀው ዘ ፐርሰን ሴንተር መስራች ስራ አስኪያጅ ወይዘሮ አሜልያ ሚሳይልዲስ እና በቤት ውስጥ ጥቃትና በጦርነት ሰቆቃ ውስጥ በማለፍ ስለሚደርሱት ስነ ልቡናዊ ጉዳቶች ሰዎች ሊያገኙ የሚችሉትን አገልግሎት አስመልክቶ ማብራሪያዎች የሰጡት የስነ ልቡና ሐኪም ዶክተር እሌኒ ጌታቸውን አነጋግሬ ነበር። የተደረገው ውይይት በየተለያዩት ህብረተሰቦች ውስጥ ምን ያህል በቤተሰብ ውስጥ ጉዳት እንዳለ በጦርነት እና በሌላ ምክንያት በየሀገራቸው የተጎዱ ሰዎች እዚህ ሀገር ሲመጡ እንዴት እንደሆነ የሚደርስባቸው ኢምፓክት ኢምፓክቱ ምን እንደሆነ ጉዳቱ ምን እንደሆነ ተነጋገርን። ምን ምን አይነት የአሰራር ዘዴ ለህብረተሰቡ ጠቃሚ ሆኖ እንደሚገኝ ተነጋግረናል። ከዚህ ስብሰባ ላይ አንዷ ተናጋሪ የሆኑት የስነ ልቡና ሐኪም የሆኑት ዶክተር እሌኒ ጌታቸው ናቸው። ዶክተር እሌኒ እርስዎ ያቀረቡትን ዝግጅት እኔ ያቀረብኩት ንግግር የስነ ልቦና ጉዳት እንዴት አርጎ የእኛን ብቻ ህብረተሰብ ሳይሆን በጠቅላላው ሰውን እንዴት እንደሚጎዳ ነው። በተለይም እኔ በምሰራበት በኩል ሰዎች ጉዳት እንደዚህ አይነት ጉዳት የደረሰባቸው በቤተሰብ ግጭትም ሆነ ደግሞ በገራቸው ከሀገራቸውም የደረሰባቸው ጉዳት በፖለቲካል ፖለቲካል ቫዮለንስ በምንለው የፖለቲካ ሁከት ውስጥ ያለፉ፣ በፖለቲካ ሁከት ውስጥ ያለፉት በሀገራቸው ውስጥ ቶርቸር የተደረጉ እነሱ እንዴት አድርጎ ጉዳቱ ራሳቸውን እንዳይጎዱበት ሁኔታው እንዴት እንደሆነ ነው የገለጽኩት። የቤት ውስጥ ጥቃት ሲባል ዶሜስቲክ ቫዮለንስ ሲባል ባልሚስቱን ሲደበድብ በዛ መልክ ነው የሚታየው። ዶሜስቲክ ቫዮለንስ የቤት ውስጥ ጥቃት ምንድን ነው ወይዘሮ ኤሚሊ እስኪ እሱን ይተንትኑል ይሄ የተለያየ አይነት አያያዝ አለው አዎ በእጅ በእጁ አንድ ሰው አንድን ሰው ሲመታ ልክ ነው ዶሜስቲክ ቫዮለንስ ነው ከዛ በላይ ግን ብዙ አይነት መንገድ አለ ሰው ሰውን የሚጎዳበት መሳደብ ማንቋሸሽ ስራ እንዳይሰሩ መከልከል የኢኮኖሚ ችግር፣ ገንዘብ መከልከል፣ ቤተሰብ ውስጥ ማስራብ። እዚህ ሀገር ከሚደረገው ሌሎ አንዳንድ ነገሮች ደግሞ ቤት ውስጥ ይቆልፉባቸዋል፣ ከቤት እንዳይወጡ ይከለከላሉ፣ ወይ ያላቸውን ፓስፖርታቸው ወይ ኢሚግሬሽን የሚመለከት ጉዳያቸውን እንዳይፈጸምላቸው ያረጋሉ፣ ወይ ፓስፖርታቸውን ይቀሟቸዋል፣ ይወስዱባቸዋል። ለልጆቹ መጥፎ መጥፎ ነገር እየተናገሩ ከልጆቹ ጋር ለማጣላት ይሞክራሉ። ልጆቹን ይደበድባሉ እና የተለያየ አይነት የሰውነትም የመንፈስም ጉዳት ያደርሳል። የመንፈስም ጉዳት ይደርሳል። የአካልም የመንፈስም ጉዳት ይደርሳል። ሰው እንግዲህ ይሄ የሚፈጸመው ጥቃትና በሰለባው ላይ የሚደርሰው ጉዳት በሕግም በባህልም በተለያዩ መልኩ ሊያስከትል የሚችለውን ቅጣት አስመልክቶ ተጠያቂነት አስመልክቶ ቀስ ብለን እንወያያለን። ዶክተር ሌኒ፣ እንዲህ አይነቱ ጥቃት የሚደርስባት ሴት በእርሶ ሙያ ስነ ልቡናዊው ጉዳቷ እንዴት ነው የሚታየው? እንዴት ነው የሚገለጸው? ስነ ልቡናዊ ጉዳቷ እንዴት ነው? አንድ ሰው ሴት ብቻ አይደለችም የምትጎዳው፣ ወንድም የሚጎዳበት ሁኔታ አለ። ሴቶችም ወንዶች እንዲጎዷቸው ይችላሉ። ግን የተጎዳው ሰው ምንድ ነው የሚያሳየው? አንደኛ ዲፕሬሽን የአእምሮ መደበት ያመጣል። በዛ ላይ ደግሞ ራስን ሶፍትውት አለመተማመን፣ መጠራጠር ውጭም ደግሞ ወጥቶ መስራት አለማሰብ ማለትም ደግሞ ያ ሰው ይጎዳኛል በማለትም ወይንም ደግሞ በውጭም በኩል ብዙ ስፖርት አላገኘውም በማለት አንግዛየዲ ያመጣል። ጭንቀት ያመጣል፣ ብስጭት ያመጣል፣ ኤሪታብሊቲ ያመጣል፣ ማለት መጨቃጨቅም ያመጣል። በዛ ላይ ደግሞ ምንድነው? በጣም ሲበዛበት ምንድነው የሚሆነው ያ ሰው ራሱ ዴሊ ፋንክሽኑ ላይ እንኳን ይጎዳዋል። በየለቱ የራሱ የእለት በለት ህይወቱ ላይም ጉዳት ያመጣል። የእለት በለት ህይወቱ ላይም ጉዳት ያመጣል። ማለትም አንድ ነገር በሚፈጸምበት ጊዜ ወይንም አንድ ቦታ ሆነው ስለዛ ስለ ጉዳቱ ሊያስቡ ይችላሉ። ያ ምንድን ነው የሚያመጣው? አንድ ቦታ ላይ ፎከስ እና ኮንሰንትሬት ማድረግ አይችሉም። ስለዚህ ትምህርት ቤትም ቢሆኑ ስራ ላይም ቢሆኑ ይሄኛውን ችግር ነው የሚያሰላስሉት። ያሉበትን ቦታ ላይ ማተኮር አይችሉም። ያሉበት ቦታ ላይ ማተኮር አይችሉም እና እንደዛ በሚሆንበት ጊዜ ያው የሚሰሩት ስራ ይቃወሳል ማለት ነው። እሱን ያመጣል። ከዛ በኋላ ደግሞ ይሄ ደግሞ ራሳ ግንኙነታቸው፣ ከሰዎች ጋር ያላቸውም ግንኙነትም እዛ ላይ የሚያሳያል። ከሰው መገናኘት ይፈራሉ። ያ ሰው ጉዳት የሚፈጥርባቸው ሰው ከሌላ ሰው ጋር ሲገናኙ ምን ያደርገናል የሚል ሀሳብ አለ የእሱ ስጋት አለ ስለዚህ ከውጭ ደግሞ ሰው ጋር መገናኘት ያቆማሉ ማለት በቃ ራሳቸውን አይሶሌሽን ላይ ነው ከሰው ይገለላሉ ከማህበረሰብ ይገለላሉ ከወይዘሮ አሜሊያ ሚሳይልዲስ ና ከዶክተር ሌኒ ጌታቸው ጋር የተደረገ ውይይት አላበቃም በቀጣይ ቤተሰብ ፕሮግራም ቀሪ ውይይት ይቀርባል በዚህ ስብሰባ ላይ የራሷን ተመክሮ ያካፈለች ወጣት ነበረች። የሁለት ልጆች እናት ናት። ለረጅም ጊዜ በባለቤቷ በሚደርስባት አካላዊና ስነ ልቡናዊ ጥቃት ተጎርታ ቆይታ ከዚያ ሁኔታ መውጣትና እርዳታ መፈለግ አለብኝ በማለት ልጆቿን ይዛ መነሳቷን ትገልጻለች። ከቋንቋ ችግር ጀምሮ የነበሩባትን እክሎች በማብራራት ለተሰብሳቢዎቹ አገልግሎት ሰጪዎች በምን መንገድ አሰራራቸውን ማሻሻል እንዳለባቸው በጠቃሚ ሁኔታ የሚያመላክት ምስክርነት ሰጥታለች ወጣቷ። ስምሽን አልጠይቅሽም ባለው ሁኔታ ምክንያት። እስኪ እዚህ ቦታ እዚህ ስብሰባ ላይ የተገኘሽበትን። እዚህ ቦታ ስብሰባ ላይ የተገኘበት ምክንያት ያው በባለቤት እየደረሰብኝ ችግር ነው። ያው ደብድቦኝ ሆስፒታል ሄጄ እና መጠለያ የተለያየ ነገር ለማግኘት በቋንቋ ችግር ምክንያት አስተርጓሚም ለማግኘት በጣም ከባድ ነው ለእኔ ግን ያው ሁሉንም ያው በችግር አልፌዋለሁ አሁን ያው መጠለያ ውስጥ በነበርኩበት ሰዓት ችግር ነበር በባህላዊ ምክንያት የኛ ባህላችን አንድን ነገር ለመናገር እንፈራለን ያው ድብቅ ነው ባህላችን እና ችግሬን ለመናገር በጣም ፈራ ነበረ ግን ግንድ ሆኖ ችግሬን ተናግሬ እርዳታ አግኝቼ ያለው አሁን እና መጠለያ ነኝ አሁንም ያለሁት እንዴት ልትደፍሪ ቻልሽ ለመናገር ያው ግድ ሲሆን ያው ትደፍራ ያለሽ እንጂ ብዙ አመት ያው ተቸግሬ ነው የኖርኩት። ለመናገር ስለመፈራ እየተደበደብኩም እየኖርኩ ነበረ። ግን መጨረሻ ላይ በህይወቴ ላይ አደጋ ሲደርስ ነው ከቤት ልወጣ የቻልኩት ሁለት ልጆቼን ይዤ እና አሁን እግዚአብሔር ይመስገን እዚህ ደረጃ ደርሻለሁ። ረተውኛል። ያው ግድ ሲባል ትናገሪያለሽ። ያው ባህሌም ቢሆን አስር አመት ተጎድቼ ኖሬበታለው። ባለመናገሬ ብዙ ችግርም፣ የአይምሮም፣ የምንም ብዙ ችግር ደርሶብኛል። አሁን ተመስገን በጣም ደህና ነኝ። እግዚአብሔር ይመስገን። እንግዲህ የእውነተኛ ስምሽን አንናገርም ብለናል። ማን ብዬ ልጥራሽ? እስኪ አንቺ ምረጭ። ትግስት ብለሽ ጥሪ። ትግስት ይህን መናገር ለሌሎች ያለውን ጥቅም ባንኪ ሁኔታ ውስጥ ያሉ አሁንም የማይናገሩ ሰዎች ያለውን ጥቅም ስቴ ነገር፣ አዎ እኔ በመናገሬ ሌሎች ብዙ ጓደኞች ያሉ፣ በእንዲህ ሁኔታ ያሉ በጣም ብዙ ችግርም የደረሰባቸው አሉ ግን ያው ወጥቶ ለመናገር ያው ባህላችን ስለሆነ ይፈራሉ፣ አይናገሩም፣ እየተደበደቡ ይኖራሉ። ቤትም ልጆቻቸው በተለይ የሚያሳዝነኝ ልጆቻቸው አንብዝ እየሆኑ ነው የሚኖሩት። ለምን ቤተሰብ ባልና ሚስት ሲጣላ ልጆች ይጎዳሉ። እና ይህንን ነው የምልሽ። እና ለዛ ነው አሁን ወጥቼ ልናገር። የሌሎች ኢትዮጵያውያኖች እንዲረዱ ስለምፈልግ ነው እኔ ወጥቼ ግድ ልናገር ብዬ የወጣሁት እንግዲህ ስራ ፍለጋ ከዚህ ወጥተሽ እንደምትሄጂ ተነግሮኛል። ሰዓትሽ እየደረሰ ነው። ትዕግስት እንግዲህ በትዕግስት እዚህ መድረስሽ ምክንያት አድርገሽ ይመስለኛል ራስሽን ትዕግስት ብለሽ የጠራሽው። አመሰግንሻለሁ ሽ እግዜር ይስጥልኝ። አመሰግናለሁ እግዜር ይስጥልኝ። salu salu per dro ya vejo pegari mo nembe ko la saute boire ndi ke ba ke bot ndi ndita pe gas ሴቷን እንዲያጠቃ የቤተሰብ ዋልታ የቤተሰብ ማገር ባለሙሉ ድርሻ የወገኔ ሀገር፣ የጠንካራው የወንደል ድብርታት የትጋት መነሻው የስኬቱ ምክንያት ሴት Agar et sæt nat sæt nat, agar et sæt nat sæt nat, et sæt nat sæt nat, sæt ved dig sæt nat sæt nat, sæt nat sæt nat, Sit nachts, auch keine Sit not. sit not. I sit, sit der बचाने सा यही वचान शेखा शिला वचान का चतुर्थ श्रे माता

Sittnatt, och har du sittnatt, sittnatt? Har du sittnatt, sittnatt? Sittnatt, sitter du? Sittnatt, sittnatt? Sittnatt, sittnatt, sittnatt? Natten under sittnatt ቆንጂት ለዘገባው እናመሰግናለን። ግሩም ሙዚቃ ነው የመረጥ ግሩም ነው። ሴትናት የተለያዩ አርቲስቶች ያሉበት ነው። መልእክቱ ደግሞ ጠንከር ያለ ነው። ከሴቶች መብት ስንወጣ ደግሞ አሁን ወደ ህጻናት መብት ነው የምናልፈው። ዓለም አቀፍ የሰራተኞች ድርጅት አይሎ በዚህ ባሳለፍነው ሳምንት በዓለም ደረጃ የታሰበውን ለዕድሜ ያልደረሱ ልጆች በሥራ ማሰማራትን በመቃወም የሚካሄደው ትግል ዕለትን መሠረት በማድረግ በስራ የሚሰማሩ ልጆች ቁጥርን በመቀነስ ረገድ መሻሻል እንደታየ አስታውቋል። መልካም ዜና ነው። እጅግ የከፋውን የልጆችን በሥራ መሰማራት ለማጥፋት ግን ገና ብዙ መስራት እንደሚጠበቅ ያሳስባል። ዘጋቢያችን ሊሳሽላይን ሽላይን ከጄኔቫ የላከችውን አዳነች ፍሳሐዬ ታሰናደዋለች። አይኤልኦ በሚል አጽሮት የሚታወቀው ዓለም አቀፍ የሰራተኞች ድርጅት እድሜያቸው ሳይደርስ በሥራ የሚሰማሩት ልጆች ቁጥር እንደ አውሮፓ አቆጣጠር በ2012 ዓ ም በ2000 ዓ ም ከነበረው ወደ 168 ሚሊዮን ዝቅ ብሎ በአንድ ሦስተኛ ቀንሷል ይላል በ12 ዓመታት ውስጥ ማለት ነው። የድርጅቱ የልጆች ሥራ ባለሙያ የሆኑት ፊዮሮ ራሳቲ የልጆች በስራ መሰማራት ስለሚያስከትለው አደጋ የዓለም ሕዝብ እየተረዳ እንደሆነ ገልጸዋል። በተለይም እርሻን የማዕድን ስራንና በቤት ሰራተኛነትን የመሳሰሉት የስራ አይነቶች መሰማራቱ ምን ያህል አደገኛ እንደሆነ ግንዛቤ እያሳደረ እንደሆነ ጠቁመዋል። ልጆችን በሚያሰማሩ የስራ አይነቶች ላይ ያነጣጠሩ ፖሊሲዎችን የሚተገብሩ መንግስታት እየተበራከቱ እንደሆነ ለአሜሪካ ድምፅ ሬዲዮ ተናግረዋል። ልጆች ከሥራ ዓለም ወጥተው ትምህርት ቤት እንዲገቡ የበለጠ ጥረት እየተደረገ እንደሆነም ገልጸዋል። ይህን ዓላማ ለማሳካትም በድህነት የሚኖሩት ቤተሰቦች የጤናና የሥራ አጥነት ዋስትና እንዲያገኙ እየተደረገ መሆኑን ራሳቲ ጠቁመዋል። የማኅበረሰባዊ ዋስትና ማግኘቱ እጅግ ወሳኝ ነው። ምክንያቱም ልጆችን በሥራ እንዲሰማሩ ከሚያስገድዱት ነገሮች አንዱ የቤተሰብ ድህነት ወይም በቤተሰቡ ላይ በደረሰ ከባድ ችግር ምክንያት ነው። አንድ የቤተሰብ አባል ሥራ ከሌለው ወይም ታሞ ለመሥራት ካልቻለ ልጆቹ ራሳቸውንና ቤተሰባቸውን ለመርዳት ሲሉ ዕድሜያቸው ሳይደርስ በሥራ ላይ ለመሰማራት ይገደዳሉ። በዓለም አቀፉ የሠራተኞች ድርጅት ዘገባ መሠረት በብዛት በስራ ላይ የተሰማሩ ልጆች የሚገኙት ከሰሃራ በመለስ ባሉት የአፍሪካ ሀገሮች ነው። የልጆች መስራት ጉዳይ በብዛት የቀነሰው በላቲን አሜሪካና በካሪቢያን ሀገሮች እንደሆነ፣ ለዚህ ምክንያት የሆነውም ለልጆችና ለቤተሰቦቻቸው ገንዘብ የመስጠት ፕሮግራም ስላለ መሆኑን የሰራተኞቹ ድርጅት አስገንዝቧል። ለልጆችና ለቤተሰቦቻቸው ለመኖር የሚያስፈልጋቸውን ገንዘብ የመስጠቱ ጉዳይ የትምህርትና የጤና አገልግሎት ተደራሽነት ሲታከልበት የልጆች መስራትን በመታገል ረገድ ውጤታማ ዘዴ እንደሆነ ድርጅቱ ያወሳል። አፍሪካ ውስጥ የማህበረሰባዊ ዋስትና አገልግሎት ያላቸው ሀገሮች ጥቂቶች ናቸው። ይሁንና ሴኔጋልን፣ ቡርኪናፋሶን፣ ዛምቢያን፣ ማላዊንና ኬንያን በመሳሰሉት ሀገሮች ገንዘብ መስጠትን የሚያካትቱ መሞከሪያ ፕሮግራሞች እየተካሄዱ እንደሆነ ኢትዮጵያ በበኩሏ ሰፊ የህዝባዊ ስራ ፕሮግራም እያካሄደች እንደሆነ ራሳት ይጠቁመዋል። በሌላ በኩል ደግሞ ከዓለም አቀፍ የሠራተኞች ድርጅት በዓለም ደረጃ 21 ሚሊዮን የሚሆኑ ሴቶች ወንዶችና ልጆች በግዳጅ ሥራ እንደተሰማሩ ይህ ሕገወጥ ተግባርም በዓመት 150 ቢሊዮን ዶላር እንደሚያስገኝ ገልጿል። ዓለም አቀፍ የሠራተኞች ድርጅት እንደ አውሮፓ አቆጣጠር በ1930ና በ1957 ዓ ም የግዳጅ ስራን በሚመለከት ያወጣቸው ውሎች አሉ። አዲሱ ህግ ደግሞ እነዚህን ሁለት ጊዜ ያለፈባቸው ውሎችን ለ21ኛው ምዕት ዓመት በሚስማማ መንገድ እንዲቀርቡ አድርጓል። አዲሱ ውል በአዲሱ አይነት የባርነት ተግባር ላይ እንደሚያተኩር የግዳጅ ስራ ጉዳይን የሚመለከተው ዓለም አቀፍ የሥራ ኮሚቴ ፕሬዚደንት ዴቪድ ጋርነር ተናግረዋል። ህገወጥ የሰዎች ዝውውርን የመሳሰሉትን ተግባሮች ይመለከታል። I think the key aspects are that it calls on member states to give effect. በአዲሱ ውል ላይ ከሰፈሩት ዋና ዋና ነጥቦች መካከል አንዱ አባል ሀገሮች በተስማሙበት ውል አንቀጽ 29 መሠረት የግዳጅ ሥራን ለማስወገድ ግዴታቸው ትኩረት እንዲሰጡ ጥሪ የሚያደርግ መሆኑ ነው። በተለይም በመከላከልና በመጠበቅ እርምጃ ሰለባዎች የመፍትሄ ተደራሽነት እንዲኖራቸው በማድረግ እንዲጠናከር ማድረግ ይኖርባቸዋል። የግዳጅ ሥራ ሰለባዎቹ ካሳ እንዲያገኙ ሕገ ወጥ በሆነ መንገድ በግዳጅ ሥራ ያሰማሩትም እንዲቀጡ ማድረግ ያስፈልጋል። በደል የፈጸሙትን መቅጣቱ አስፈላጊ ቢሆንም የሰለባዎች መብቶች የተከበሩ መሆናቸውን ማረጋገጡም የዛኑ ያህል ወሳኝ ነው። የሠራተኞቹ ድርጅት እንደሚለው የግዳጅ ሥራ ሰለባ የሆኑት ሰዎች ብዙውን ጊዜ እርዳታ የሚያስፈልጋቸው ተደርገው ሳይሆን እንደ ወንጀለኞች ነው የሚታዩት። አዲሱ ስምምነት ታዲያ ይህን ፍትህ የጎደለውን ተግባር እንደሚለውጥ የሰራተኞቹ ድርጅት የግዳጅ ስራ ፕሮግራም ኃላፊ ቤት አንድሬስ አመልክተዋል። በአዲሱ ውል ላይ የሰፈረ አንድ ጠቃሚ አንቀጽ ሰራተኞቹ በግዳጅ ስራ ላይ ተሰማርተው በነበሩበት ወቅት ሊፈጽሙት የተገደዱት የወንጀል ተግባር ቢኖር እንዳይቀጡ ይከላከልላቸዋል። አንዳንድ ሰለባዎች ለምሳሌ አደንዛዥ እፅን ለመትከል ወይም በህገወጥ አደንዛዥ እጽ ዝውውር ተግባር እንዲሰማሩ ይገደዳሉ። በግዳጅ ስራ እንዲሰማሩ ከሚገደዱ ሰዎች 55 ከመቶ ሴቶች፣ 45 ከመቶ ወንዶች፣ 26 ከመቶ ደግሞ ልጆች እንደሆኑ ዓለም አቀፍ የሠራተኞች ድርጅት ይገምታል። አዲሱ ፕሮቶኮል አሳሪነት እንዲኖረው ሁለት አገሮችና ነፍስ ወከፍ መንግሥታት እንዲያጸድቁት ያስፈልጋል። አድማጮቻችን የመስተዋት ዝግጅት ለዛሬ ወደ መገባደዱ ተቃርቧል። በዝግጅቶቻችሁን ላይ ያላችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ደግሞ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ለአራት ሰዓት በሚቀሩን ጥቂት ደቂቃዎች የምሽቱን ማጠቃለያ ዜናዎች እናሰማችኋለን። እስከዚያው ግን Carly J. Gibson and not Justin Bieber, beautiful Yalu Bamiazimutsema and yachu. Hello, I know it's been a while. I wonder where you are. And if you think of me sometimes, because you're always on my mind, you know I had it rough. Trying to forget you, but the more that I look around, the more I realize you're all I'm looking for. What makes you so beautiful? You don't know how beautiful you are. To me, you're not trying to be perfect, nobody's perfect, but you are. Save them now. Oh, I could save them now. Yeah, just friends, the beginning or the end. How do we make sense when we're on our own? It's like አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ዩናይትድ ስቴትስ በኢራቅ የተከሰተውን የወቅቱን ቀውስ አስመልክቶ አንድ አውሮፕላን ጫኝ ግዙፍ ወታደራዊ መርከቧን ወደ ፋርሱ ባሕረ ሰላጤ እንዲንቀሳቀስ አዛለች። በፔንታገኑ ቃል አቀባይ ሪር አድሚራል ጆን ከርቢ መግለጫ መሠረት መከላከያ ሚኒስትሩ ቻክ ሄግል መርከቡ ከሰሜን አረብ ባህር ወደ ሰላጤው እንዲንቀሳቀስ ትእዛዝ ያስተላለፉት በዚያ ያሉ አሜሪካውያንን ሕይወትና ፍላጎት ለማስጠበቅ ወታደራዊ አማራጭ ካስፈለገ በሚል ነው። መርከቡ በሌሎች ከባድ ተዋጊ አውሮፕላኖች የታጀበ ነው። የዩክሬን ውጭ ጉዳይ ሚኒስትር በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ ከባድ ሂስ ሰንዝረዋል። ይህ የሆነው የቃጫኝ አውሮፕላን መውደቅ መውደቅን የተቃወሙ ሰልፈኞች ኪቭ ውስጥ የሩሲያ ኤምባሲን እያጠቁ ባሉበት ወቅት ነው። ቁጡ ሰልፈኞቹ በዚህ ወቅት የሩሲያን ሰንደቅ ዓላማ አውርደው የቦጫጨቁ ሲሆን መዝናኛ መኪኖችንም ገለባብጠው ሄደዋል። የማጠቃለያ ዜናዎቹ በዚሁ አበቁ። የአሜሪካ ድምጽ ሬዲዮ በ22ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ ሶስት ሰዓት እስከ አራት ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት ቀደም በሚለው ዝግጅታችን በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ ከቀናበረልን ከደሱ መኮንን ጋር የምንሰናበታችሁ ቆንጅታዬና ሄኖክ ሰማ ግዜር ነን። ሰላም ደህና ደሩ።